The Voice of America. የትግራይ ሕዝብ ከሀገር መከላከያ ሰራዊት ጎን እንዲቆም የአማራ ክልል ርዕሰ መስተዳድር አቶ አገኘው ተሻገር ጠየቁ። አዲሱ ተሿሚ የአማራ ክልልን ሰላም ለማስጠበቅ ተግተው እንደሚሰሩም ቃል ገብተዋል። ለከፍተኛ ኃላፊነት ወደ ፌዴራል መንግስት የተሸኙት የቀድሞ ርዕሰ መስተዳደር አቶ ተመስገን ጥሩነህ በበኩላቸው የስንብት ንግግር አድርገዋል። አስቴር ምስጋናው ዝርዝሩን ይዛለች። ሰኔ 15 2011 ዓ ም የተገደሉትን ዶክተር አምባቸው መኮንንን በመተካት የአማራ ክልል ፕሬዚዳንት ሆነው የተሾሙት አቶ ተመስገን ጥሩነህ ቆይታ አጭር የሚባል ነው። በዚህ አጭር ጊዜም ቢሆን የክልሉን ሰላምና የህዝቡን ደህንነት በማረጋጋት በኩል የሚታይ ስራ ሰርተዋል በሚል ተመስግነዋል። ትናንት በእርሳቸው ቦታ የተተኩት አቶ አገኘው ተሻገር ይህንን ሀሳብ ካንጸባረቁ መካከል አንዱ ናቸው። ወንድሞቻችን እንደቀበል የመጀመሪያው የጸጥታ ቢሮ ኃላፊ የተመደቡት እኔ ነኝ። በዚህ ወቅት ያን ኃላፊነት መቀበል ምን ያህል ከባድ እንደሚሆን መገመት ይቻላል። ከሳምንታት በኋላ የክልላችን ርዕሰ መስተዳድር ነው የተመደቡት አቶ ተመስገን ጥሩነህ ነበሩ። በዚህ ወቅት ይህን ኃላፊነትን መቀበል ምን ያህል ከባድ እንደሆነ ሁላችሁ መገመት ትችላላችሁ። ይሁን እንጂ ክቡር ርዕሰ መስተዳድራችን አቶ ተመስገን ጥሩነህ ቅድም የምክር ቤት አባላት እንዳቀረባችሁት በሰጡት አመራር በአሁኑ ጊዜ የጸጥታ መዋቅራችን የሚገዳደር ሀይል በክልሉ እንዳይኖር ትናንት ትላንት ለአማራ ክልል ምክር ቤት የስራ መልቀቂያ ያስገቡት አቶ ተመስገን ጥሩነህ ሀገርን ለማዳን ጥሪ ወደ ፌዴራል መታጨታቸውን ነበር እንደ ምክንያት ያቀረቡት። ምክር ቤቱም የስራ መልቀቂያቸውን በመቀበል አቶ አገኘው ተሻገርን በመተካቸው ሾሟል። የአማራ ክልል ርዕሰ መስተዳደር በመሆን የተሾሙት አቶ አገኘው ተሻገር ትኩረት ሰጥተው የሚሰሩት የክልሉን ሰላም በማስጠበቅ ላይ እና ከክልል ከክልሉ ውጭ የሚኖረውን የአማራ ብሔር ተወላጅ በመታደግ ላይ እንደሆነ ገልጸዋል። በሚቀጥሉት ጊዜያት የክልላችን ሰላም አስተማማኝ እንዲሆንና ክልሉ ለኢንቨስትመንትና ቱሪዝም የተመቸ እንዲሆን አበክረን እንሰራለን። ለዚህ የክልሉን የጸጥታ ኃይል በሁለንተናዊ መልኩ ማጠናከር የትኩረት ማዕከላችን ይሆናል። የአማራ ሕዝብ ከሌሎች የኢትዮጵያ ወንድምና እህት ብሔር ብሔረሰቦች ጋር ተባብሮና ተዋዶ ኢትዮጵያ አገሬናት ብሎ የሚኖር ሕዝብ ነው። ባለፉት ሶስት አስርት ዓመታት በተሰራው ጸረ አማራ የጥላቻ ዘመቻ ምክንያት በሚኖርበት አካባቢ ለጥቃት ሰለባ እየሆነ ነው። ይህ ጉዳይ እጅግ አሳሳቢ ነው። ህዝባችን በማንነቱ ምክንያት በጨጣኞች ጥቃት እየደረሰበት ነው። በዚህ የተነሳ ከምንጩ ለማስወገድ እየሰራ እንገኛለን። በዚህ አጋጣሚ የአማራ ህዝብ በሚገኝባቸው በሁሉም ክልሎች፣ አካባቢዎች ህዝቡን ተረጋግቶ የዕለት ተዕለት ኑሮውን እንዲኖር ለምትታገሩ የሀገራችን ብሔር ብሔረሰቦችና ህዝቦች የክልልና የተዋረድ አመራሮች እየከፈላችሁት ላለው ዋጋ በአማራ ክልል ህዝብ ስም ምስጋና አቀርብላቸዋል። ይህም የታሪካችን አካል ሆኖ ሲወሳ ይኖራል። በኢንቨስትመንት በወጣቶች የስራ ዕድል ፈጠራ፣ በግብርናና ቱሪዝም ላይ መስራትም አጀንዳቸው እንደሆነ ነው የገለጹት አዲሱ ተሿሚ። ሀገሪቱም ሆነ ክልሉም የገጠማቸውን ወቅታዊ ፈተና ለመወጣት በሚያካሄዱት እንቅስቃሴ እንዲያግዟቸው ለወጣቱ፣ ለተፎካካሪ ፓርቲዎች እንዲሁም ለአማራ ህዝብ ጥሪ አቅርበዋል። አቶ አገኘው የትግራይ ህዝብም ከሀገር መከላከያ ሰራዊት ጎን እንዲቆም ጥሪ አቅርበዋል። ተከበርከው የትግራይ ህዝብ ባለፉት ሀያ ዓመታት ወልደህ አሳድገህ የመሰረትከው የሀገር መከላከያ ሰራዊት ላይ በህገወጡ የትህነግ ቡድን ከጀርባው ተወግቷል። በአማራ ጠገዴ ወረዳዎች ወረዳችን ባላሰነው ሁኔታ ወረራ ተፈጽሞብናል። ወረራውንም አክሽፈ ነው። ይህ ታሪካዊ የባንዳዎችና የካድሬዎች ሴራ ተቃውመህ ከመከላከያ ሰራዊታችን ጎን በመሰለፍ ራስህንም ነጻ እንድታወጣ ጥሪያችንን እያስተላለፍን ወንድም የሆነው የአማራ ህዝብ ከጎን ሆኖ የሚታገል መሆኑን ልናረጋግጠል እንወዳለን። ተሰናባቹ ርዕሰ መስተዳደር አቶ ተመስገን ጥሩነህ ደግሞ ዋናው ጠላት መደምሰስ አለበት ሲሉ መልእክት አስተላልፈዋል። በገንዘብም በተለያዩ እስካሁን በመንግስትነት ኃላፊነቱ የተማራቸውን የመጥፎ ትምህርቶች እና ከሀገራችን ባህል ያፈነገጠ ሌላ ቦታ የምናያቸውን የሽብር ተግባራት እየፈጸመ ነው ዋናውን ጠላት ካልደመሰስ፣ ካልመታ፣ ካላንበረከት በስተቀር ይህም ለማውገዝ አይደለም። አመራር አቶ ተመስገን የክልሉን ጸጥታ በማስከበር በኩል የተሳካ ውጤት ማስመዝገባቸውን የሚናገሩላቸው አሉ። ትላንት ደግሞ በጠቅላይ ሚኒስትር አብይ አህመድ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ሆነው ተሽሟል። ይህ በእንዲህ እንዳለ የአማራ ክልል ምክር ቤት አምስተኛ ዙር ስድስተኛ ዓመት የስራ ዘመን አስራ ስድስተኛ መደበኛ ጉባኤው በወቅታዊ ሀገራዊና ክልላዊ የጸጥታና የደህንነት ጉዳዮች ላይ ውይይት አካሂዷል። ህወሀት ቀይ መስመሩን ማለፉን ተከትሎ መንግስት እየወሰደ ያለውን ህግ ያስከበር እርምጃ አጠናክሮ መቀጠል አለበት ብለዋል። የምክር ቤቱ አባላት ማንነት እየተቆጠረ ዘር እየተቆጠረ ዘሬ ማጥፋት እርምጃ ነው እየተወሰደ ያለ እና ይሄ ማውገዝ ይገባዋል ምክር ቤቱ ብዬ አምናለሁ። ሀያ ዓመታት ያህል ሲከላከል የነበረው የመከላከያ ሰራዊት ላይ እርምጃ ወስዷል። በአማራ ክልል ልዩ አይልም ላይ ጥቃት ፈጽሟል። ይህን የመከላከል ስራ ተጠናክሮ ሊቀጥል ይገባዋል። በሀገሪቱ የተለያዩ አካባቢዎች በተደጋጋሚ የአማራ ህዝብን የለየ የዘር ጥቃት በህወሀትና ግብረአበሮቹ ስምሪት ሰጭነት ተፈጽሟል ያሉት የምክር ቤት አባላት መንግስት ሳይወድ ተገዶ የገባበትን የኃይል አማራጭ በማያዳግም መንገድ ማጠናቀቅ ይኖርበታል ሲሉም አክለዋል። ህግ የማስከበሩ እርምጃም የህዝብ እንደራሴዎችና የፌዴሬሽን ምክር ቤት በወሰኑት ውሳኔ መሰረት መጠናቀቅ አለበት ሲሉ አባላቱ አቋማቸውን ገልጸዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር